መዝሙር ሃምሳ ስምንት በእውነት ጽድቅን ብትናገሩስ፣ የሰው ልጆች ሆይ በቅን ትፈርዳላችሁ። በልባችሁ በምድር ላይ ኀጢአትን ትሠራላችሁና፣ እጆቻችሁም ግፍን ይታታሉና። ኀጢአን ከማኅፀን ጀምረው ተለዩ፣ ከሆድም ጀምረው ሳቱ፣ ሐሰትንም ተናገሩ። ቁጣቸው እንደ እባብ መርዝ ነው፣ እንደ ምድር አውሬም ጆሮዋ የተደፈነ ነው፣ አዋቂ ሲደግምባት የአስማተኛውን ቃል እንደማትሰማ። እግዚአብሔር ጥርሳቸውን በአፋቸው ውስጥ ይሰብራል። እግዚአብሔር የአንበሶቹን መንጋጋቸውን ያደቃል። እንደሚፈስ ውሃ ይቀልጣሉ። እስኪያደክማቸው ድረስ ፍላጾቹን ይገትራል። እንደሚቀልጥ ሰም ያልቃሉ። እሳት ወደቀች፣ ፀሐይንም አላዩአትም። እሾኋቸው ሳይታወቅ በትር ሆነ ሕያዋን ሳላችሁ በመዓቱ ይነጥቃችኋል። ጻድቅ በቀልን ባየ ጊዜ ደስ ይለዋል፣ በኃጢአተኛው ደምም እጁን ይታጠባል። ሰውም በእውነት ለጻድቅ ፍሬ አለው፣ በእውነት በምድር ላይ የሚፈርድ አምላክ አለ ይላል።